The Voice of America. በኮንሶ ዞን ና በአሌ ልዩ ወረዳ መካከል እንደገና በተቀሰቀሰ ግጭት ስድስት ሰዎች በጥይት መገደላቸውን ና በሺዎች የሚቆጠሩ ዜጎች መፈናቀላቸውን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። በኮንሶ ዞን ና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃን ና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉ ና ንብረትም እንዲወድም አድርገዋል ያላቸውን አስራ አንድ አመራሮች ና ባለሙያዎች የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት ማሳሰሩ የሚታወስ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ልኳል። የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ታደሰ ዋጀቦ እንዳሉት ግጭቱ እንደገና የተቆሰቆሰው እርቀ ሰላም ለመውረድ ድርድር እየተደረገ ባለበት ወቅት ነው። የተደረገው ስምምነት ሁሉ ወደኋላ ተመልሶ የተወሰነ ግጭ ከግጭቱ እናተርፋለን የሚሉ ኃይሎች አሉ። በእነዚህ ምክንያት አሁንም የተወሰነ ግጭት አለ። ግን አሁን የጸጥታ ኃይሉ በመካከል ገብቶ የናቆም ስራ ሰርተዋል። እነዚህ ኃይሎች እነማናቸው የሚለውን የመለየትና የመለየት ጉዳቶችን የመለየት ስራ እየሰራ ነው። ዛሬ አንጻራዊ ነው ያሉት ሰላም ቢኖርም በሳምንቱ መጨረሻ ቀናት በነበረው የተኩስ ልውውጥ የሰዎች ሕይወት ማለፉና የንብረት ጉዳት መድረሱንም ተናግረዋል። ግጭቱ እንዳይረግብ የማይፈልጉ አካላት በአካባቢ በመኖራቸው እንደገና መቀስቀሱንም ተናግረዋል። ከመሆን ናቸው የሚለውን መለየት ነው። ቀጠናው ላይ በሙሉ በአንድ በኩል ሰላም ሲፈጥር በሌላ ግን የተወሰኑ ሀይሎች እንዳሉ ነው አሁን መረጃዎች የሚያሳዩ እነዚህን ለይቶ በአካባቢ ሰባሚሆኑ ነገር ነው ያለው እና አሁን ያ አስራ እየተደረገ ከሳምንታት በፊት በኮንሶ ዞን ና በአሌ ወረዳ መካከል በተፈጠረው ግጭት ባለፉት ሁለት ቀናት ውስጥ ህይወታቸው አለፈ የተባሉ ሰባት ሰዎችን ጨምሮ እስካሁን ሀያ ሁለት ሰዎች የተገደሉ ሲሆን ከሀያ ሺህ በላይ ዜጎች ተፈናቅሏል። የተባለው የአይን እማኞች ና የአካባቢው ነዋሪዎች እንደሚናገሩት ከአራት መቶ በላይ ቤቶችም ተቃጥሏል። አቶ ታደሴ ግን ይህንን አስተባብለዋል። ይህ አንደኛ መረጃው ስድስት አካባቢ ሰዎች ሞት፣ ሰባት አካባቢ ሰዎች ጉዳት ነው ያለ ቤቶችም ብዙ ቤቶች ናቸው ተከተሉት ግን በመረጃ ደረጃ የቤት ቀጥሎ አሁን የሁለቱ ህዝቦች መካከል እርቅ እንዲወርድ ና በሌላ በኩል ደግሞ ዘላቂ ሰላም እንዲሰፍን ለማድረግ ጥረት የተደረገ መሆኑንም ገልጸዋል። የኮንሶ ዞን ና የአለ ልዩ ወረዳ ግጭት ፈጥሯል ያሏቸውን አስራ አንድ የመንግስት አመራሮችን ማሳሰሩን የክልሉ ብልጽግና ፓርቲ ትላንት ማስታወቁን ዘግበን ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም